ሰላም፣ ጤና ስጥልኝ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተሰኞ ሚያዝያ 25 2013 ዓ ም የጋቢና ቤ መሰናደው ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋወቃችሁ። ኢትዮጵያ በትግራይ ክልል ባለው ውጥረት ውስጥ ረሃብን እንደ መሳሪያነት እየተጠቀመች ነው መባሉን እንደማትቀበለው አስታወቀች። ረሃብ እንደ ጦርነት መሳሪያ ሆኗል ከተባለ ለተቸገረ ህዝብ የሚላክ ምግብ አልሚ ምግቦችን ጨምሮ እንዲቆም ተደርጓል ማለት የሰማችሁት በተባበሩት መንግስታት ድርጅት የኢትዮጵያ ወኪል አምባሳደር ታዬ አጽቀስላሴ ነው። በዚህ ዙሪያ በምሽቱ ዘገባ አለን። በሌላ በኩል ኮቪድ-19 በኢትዮጵያ መገናኛ ብዙሀን ላይ ምን አይነት ጫና አሳደረ የሚለውንም ቃኝተናል። የባለፈው ምናልባትም አንድ አመትና ሁለት አመት አካባቢ ግለሰቦች አሉ። እንደ መንግስት አይነት እንደ ጉልበት እንዳላቸው አይነት ሆኖ ጫን ሚዲያ ላይ ወደሞ ጋዜጠኞች ላይ ጫና ለማሳደር ጥረት የሚያደርጉ ግለሰቦች አሉ፣ ፓርቲዎች አሉ፣ የማይታዩ ግን ጫናቸው የሚሰማ የተለያዩ አካላት አሉ እና ፍራቸው ከሁሉም በኩል ነው። በዚህ ዙሪያም ዘለግ ያለ ዘገባ አለን። የሰኞ ምሽት የስፖርት መሰናዶም ተካቷል። አብራችሁን እንድትቆዩ የምንጋብዛችሁ በመስተንግዶ ኤደን ገረመው በቅንብሩ ኤልያስ አስማረ ነው። አብራችሁን ስለምታመሹ ከልብ እያመሰገንን አሁን ካለ ዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኞሽ የቆየ ጋር እተዋችኋለሁ። አመሰግናለሁ ኤደን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጂ 7 አባል ሀገሮች አቻዎቻቸው ጋር ለመነጋገር ወደ ለንደን ተጉዘዋል። ለሶስት ቀናት በሚካሄደው መደበኛ ስብሰባና ከጉባኤው ውጭ በሚካሄዱ ውይይቶች የኮቪድ-19 ወረርሽኝ እንዲሁም ሩሲያና ቻይናን በሚመለከቱ ጉዳዮች ላይ እንደሚነጋገሩ ይጠበቃል። የውጭ ጉዳይ ሚኒስትሮቹ ዛሬ ማታ በሚያካሄዱት ውይይት በቅርብ ዓመታት የኒውክሌር መርሃ ግብሮቻቸው የድርድር ትኩረቶች ሆነው የቆዩት ስለ ኢራንና ሰሜን ኮሪያ አንስተው እንደሚነጋገሩም ታውቋል። ዛሬ ከውጭ ጉዳይ ሚኒስትር ብሊንከን ጋር የተገናኙት የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቹንግ ኢዩ ዮንግ በሰጡት ቃል ዩናይትድ ስቴትስ ሰሜን ኮሪያን የሚመለከተውን ፖሊሲዋን መገምገሟን ተከትሎ ከሀገራችሁ ጋር ጉዳዩን በጥልቀት የሚዳስስ ውይይት ለማድረግ እድል በማግኘታችን እናመሰግናለን ብለዋል። የፕሬዝዳንት ባይደን አስተዳደር ባለፈው አርብ በሰጠው መግለጫ ሰሜን ኮሪያን አስመልክቶ ከድብቋ ኮሚኒስት ሀገር ጋር ለመነጋገር በሩን ክፍት ያደረገ ስትራቴጂ እንደሚከተል ይፋ አድርጓል። ከጃፓን አቻቸው ቶሲሚቱ ሞቴጊ ጋርም የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ሁለቱ ሀገሮች የሰሜን ኮሪያን የኒውክሊየርና የተወንጫፊ ሚሳይል ፕሮግራሞች አስመልክቶ የጋራ ስጋት ያላቸው መሆኑን ገልጸው ከደቡብ ኮሪያ ጋር በመተባበር ጉዳዩን ለመፍታት ቁርጠኞች ነን ብለዋል። ብሊንከን በተጨማሪም ከብሩናይ፣ ከህንድ እንዲሁም ከብሪታንያ የውጭ ጉዳይ ሚኒስትሮች ጋር የሚነጋገሩ መሆኑ ተገልጿል። ዓለም አቀፍ የቀይ መስቀል ኮሚቴ ከዛሬ አምስት ዓመት በፊት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግጭት ቀጠናዎች ያሉ የጤና ሰራተኞች የደህንነት ጥበቃ እንዲደረግላቸውና ጥቃት ፈጻሚዎች በተጠያቂነት እንዲያዙ ከአምስት ዓመታት በፊት የተላለፈው ውሳኔ ተግባራዊ እየተደረገ አይደለም ሲል አስታወቀ። የቀይ መስቀል ዓለም አቀፍ ኮሚቴ ዛሬ ባወጣው መግለጫ ውሳኔው ከተላለፈ ወዲህ በሀገሮች የጤና ስርዓቶች ላይ በተፈጸሙ በሺዎች የሚቆጠሩ ጥቃቶች የጤና ሰራተኞችን ና ታካሚዎቻቸው ለስቃይ እንደተዳረጉ አስታውቋል። አያይዞም መግለጫው የህክምና ተቋማትና የህሙማን ማጓጓዣ ተሽከርካሪዎች ላይ ዘረፋና ውድመት ተፈጸሟል ብሏል። የክትባት መርሃ ግብሮችን ጨምሮ የህዝብ ጤና አገልግሎቶች ላይ ጥቃት መድረሱንም አመልክቷል። እንደ አሮያን አቆጣጠር ከ2016 እስከ 2020 በነበሩት አመታት በ33 ሀገሮች ውስጥ በአማካይ 3780 ጥቃቶች እንደደረሱ የገለጸው ቀይ መስቀል ከዚህ ውስጥ ሁለት ሶስተኛ ዝቅተኛ የደረሰው አፍሪካና መካከለኛ ምስራቅ ውስጥ እንደሆነ አብራርቷል። ኮቪድ-19 ጥቃቶቹን ጋብ እንዳላደረገ የገለጸው ቀይ መስቀል ባለፈው አመት ከየካቲት እስከ ሐምሌ በነበሩት ወራት ውስጥ በጤና ሰራተኞች በታካሚዎችና በጸረ ኮቪድ-19 ተቋማት ላይ 611 የኃይል ጥቃቶች መፈጸማቸውን ይህም ለወትሮ በአማካኝ ከሚደርሰው በ50 ከመቶ የበለጠ መሆኑን ጠቅሷል። ህንድ ውስጥ በዛሬው ዕለት 368 147 አዲስ የኮሮና ቫይረስ ተያዦች መመዝገባቸው ተገለጸ። በየቀኑ ከ300 ሺህ በላይ አዲስ የቫይረሱ ተያዦች ሲገኙ ዛሬ 12ተኛው ቀኑ መሆኑ ነው። ከዓለም የሚበዛው የኮቪድ-19 ክትባት የሚያመርተው ዘ ሴረም ኢንስቲትዩት የተባለው የመድኃኒት አምራች ተቋም የሚገኘው ህንድ ውስጥ ቢሆንም እስካሁን ድረስ በህንድ የተከተበው ሰው ብዛት ግን ሁለት ከመቶ ብቻ መሆኑ ታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ከካትሪና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። ስመኝሽን ለዜናዎቹ እናመሰግናለን። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ኢትዮጵያ በትግራይ ክልል ባለው ውጥረት ውስጥ ረሃብን እንደ ጦር መሳሪያነት እየተጠቀመች ነው መባሉ የኢትዮጵያን ስም የማጥቆር አንድ አካል ነው ሲሉ በተባበሩት መንግስታት ድርጅት የኢትዮጵያ ወኪል አምባሳደር ታየ አጽቀሥላሴ ተናገሩ። ከአሜሪካ ድምጽ ጋር ቆይታ ያደረጉት አምባሳደሩ ከዚያ ይልቅ ከአጋር ተቋማት ጋር በመሆን ድጋፍ ለሚያስፈልጋቸው በሚሊዮን ለሚቆጠሩ ነዋሪዎች የአስቸኳይ እርዳታ ስርጭት እየተደረገ መሆኑንም አውስተዋል። ባልደረባችን ሀብታሙ ስዩም ከአምባሳደር ታዬ አጽቀሥላሴ ጋር ያደረገውን ቆይታ በመቀጠል ይሰማል። ከሰሞኑ በበይነ መረብ ማስገንዘቢያ ላይ እንዲሁም አንዳንድ የበይነ መረብ አውታሮች ላይ ኢትዮጵያ ረሃብን ለጦርነት መሳሪያነት እያዋለች ነው የሚለው ውቀሳ ተሰምተዋል። በእርግጥ የኢትዮጵያ መንግስትና አጋሮቹ ለተቸገሩ ሰዎች የሚላክ ድጋፍ እንዳይደርስ እያስተጓጉሉ በትግራይ ክልል የሚገኙ ነዋሪዎችን በረሃብ እየቀጡ ነው ወይ? ይሄ የለየለት ግልጽ የሆነ እብለት ነው፣ ውሸት ነው ልኬታ የሌለው ቅጥፈት ነው ለማለት ይቻላል። ምክንያቱም ረሃብን እንደ ጦርነት መሳሪያ ተጠቅሟል ማለት ምን ማለት ነው? ዝም ብሎ ብቻ የውጭ ግንኙነት ወይም ደግሞ የፐብሊክ ሪሌሽን ተቋማት የሚያመጡት ፌዝ ቀንድ ነው ወይስ ተጨባጭ ነው? ረሃብ እንደ ጦርነት መሳሪያ ሆኗል ከተባለ ለተቸገረ ህዝብ የሚላክ ምግብ፣ አልሚ ምግቦችን ጨምሮ እንዲቆም ተደርጓል ማለት ነው። ሁለተኛ ተረጂ ለሆነ የሚደርስ ድጋፍ ተነጥቋል ማለት ነው። ለህዝብ በአጠቃላይ እንዳይደርስ በማድረግ ረሃብ እንዲሰፍንና ህዝብ እንዲቸገር በሰቆቃ በቸነፈር እንዲቀጣ ሆን ተብሎ እርምጃ ተወስዷል ማለት ነው። እውነታው ግን ይህ አይደለም። የትግራይን ህዝብ አሁንም የሚታደገው ማን ነው የሚለው ጥያቄ መመለስ ይኖርበታል። ማለትም ትግራይን ህዝብ የሚታደገው የኢትዮጵያ መንግስት ነው፣ የኢትዮጵያ ህዝብ ነው፣ የትግራይ ጊዜያዊ መስተዳድር ነው። ስለዚህ ይህ ቅድም እንዳልኩት ገንዘብ ብርታት የተገዙ የውጭ የፖለቲካ አግባቢዎችና የውጭ የፖለቲካ ሟርተኞች የተለመደ ተጠርጣሪ የሚባል አለ፣ the usual suspect። ይህ ሁኔታ በአፍሪካ ውስጥ በኢትዮጵያ የተከናወነ ነው። ስለዚህ ሊፈጸም ይቻላል ተብሎ በመገመት በመደምደም የሚመጣ ነው። ምክንያቱም ለአንዳንዶቹ ለከፈሉ ሰዎች የፖለቲካ መሳሪያ ስለሆነ ነው። ይልቅስ ምግብን የሚከለክለው አሁንም ችግር የሚፈጥረው የቲፒልፍ ቡድን ነው። ለተረጂ የሚደርስ ድጋፍ የሚነጥቀው ይሄ ቡድን እንዳይደርስ መንገዶች የሚዘጋ በጭነት መኪናዎች ላይ በተለያዩ መንግስት አውታሮች ወይም የህዝብ መገልገያዎች ላይ ተኩስ የሚከፍተው ይሄ ቡድን ነው። መጠየቅ ካለበት እነዚህ ሎቢስቶች ይህንን ድርጅት ነው መጠየቅ ያለባቸው። ስለዚህ የኢትዮጵያ መንግስት የፖለቲካ መሳሪያ እያደረገ ነው የሚለው ጭራሽ ጭራሽ ሀሰት ነው። ሰሞነኛ ትኩረትን የሳቡ ተያያዥ ጉዳዮችን ለማንሳት ያክል፣ በመጀመሪያ በትግራይ ክልል ውስጥ የሚገኙ የኤርትራ ወታደሮች ሰብአዊ ድጋፎች እንዳይደርሱ መሰናክል እየሆኑ ነው፣ የእርዳታ እህል እየዘረፉ ነው የሚሉ ዘገባዎች ወጥተዋል። አብሮም ደግሞ ጊዜያቸው ያለፈባቸው ምግብ ነክ ቁሳቁሶችም ለእርዳታ ፈላጊዎች ይሰራጩ የሚል ቅሬታም ይደመጣል። የኢትዮጵያ መንግስት ከዚህ መረጃ ጋር በተያያዘ ያለው ምላሽ ምንድን ነው? ይሄ በተጨባጭ መረጋገጥ ያለበት ይመስለኛል መቼም? ለእያንዳንዱ ግለሰብ እብለት ሀሰት፣ የሶሻል ሚዲያ ቅጥፈትና ሟርት መመለስ የሚቻል አይመስለኝም። የተበላሸ ምግብ ቀርቧል ተብሎ ሲዞር ያየሁት እንደ ማንኛውም ሰው ተልኮልኝ የዩኤስኤድ እርዳታ ይመስለኛል፣ በትክክል እንዳስተዋልኩት እርግጠኛ አይደለሁም። ይሄን የተበላሸ ምግብ በልቶ እንዲታመም እንዲቸገር አስቦ ተጨምቆ የሚያደርግ የመንግስት አካል አለ ወይ? የትግራይ ጊዜያዊ አስተዳር አካል አለ ወይ? የኢትዮጵያ ድጋፍ ሰጪ አካላት አሉ። ይሄ የኢትዮጵያን ስም የማጥቆር ዘመቻ አንድ አካል ነው። ስለዚህ እነዚህ እንደተለመዱት የውሸት ድርሳን ነው የሚቀሩት፣ የዛ አካል አድርጌ ነው መወስዳቸው። የኤርትራ ወታደሮች ይዘርፋሉ ይነጥቃሉ ይባላል። ይህንንም ሳብስታንሽት ማድረግ በትክክል ማረጋገጥ ያስፈልጋል። ምክንያቱም የማይቀርብ ክስ የማይቀርብ አቤቱታ የለም። እያንዳንዱን መከታተል አስቸጋሪ ነው የሚሆነው ምክንያቱም አዛኝ ዶክተር፣ በመጨረሻ ህዝቡንም የሚጠቅመው እሱ አይደለም ለህዝቡ የሚደርሰው እርዳታና ድጋፍ ነው ዋናው ቁም ነገሩና፣ እኔ ከዚህ ለይቼ አላየውም። እያንዳንዱን ሀሰት ቅጥፈት መመለስ የሚቻል አይመስለኝም። ኢትዮጵያና የኢትዮጵያን ስም ለመበከል፣ ለማጥቆር፣ ለማጠልሸት የተዘጋጁ አያሌዎች ናቸው። እዚህ ያለ ኢትዮጵያዊ ለትግራይ ወገኑ ድጋፍ ገንዘብ አሰባሰብ ሲባል ቀድሞ የደረሰው ይሄን የኢትዮጵያና የትግራይን ህዝብ የሚያጣለሽ ኃይል አይደለም ቀድሞ የደረሰው። ሁለተኛና አንድ ኢምፖርታንት ነጥብ ይመስለኝ፣ ድጋፍ የሚሰጠው በኢትዮጵያ መንግስት ብቻ አይደለም። ምንም እንኳን የውጭ ድጋፉ አነስተኛ ቢሆንም ለምሳሌ ያክል ወልድ ፉድ ፕሮግራም ይሰጣል፣ ሴቭ ዘ ችልድረን ይሰጣል። እንዲሁም ደግሞ ኢቨን በማከፋፈል ደረጃ ወልድ ቪዥን ይሰጣል፣ ኬር ይረስታል፣ ሬስት የሚባሉ ወይም ደግሞ ሪሊፍ ሶሳይቲ ኦፍ ትግራይ ይሰጣል። እነዚህ ሰዎች ምግብ እንዳይደርስ እነዚህ ድርጅቶች እየከለከሉ ነው እያሉን ነው በነገራችን ላይ የዚህ ምግብን እንደ ጦርነት መጠቀሚያ እንዳይደረግ በ2017 ወይም 18 ይመስለኛል ሪዞሉሽን በዩናይትድ ኔሽንስ ሲያልፍ ግንባር ቀደም ተርታ ከነበራቸው ሀገሮች መካከል ኢትዮጵያ አንዷ ናት። ምን ማለት እንደሆነ ኮንሴፕት፣ ወይም ይዘቱ ጥንቅሩ በትክክል የምንገነዘብ አገር ነን በትክክል የምንገነዘብ አመራር ያለበት ነው። ስለዚህ በዚህ መክሰስ የሚያዋጣ አካሄድ አይደለም። ምክንያቱም አብዛኛውን ድጋፍ ቢያንስ በማከፋፈል ደረጃ የውጭ ድርጅቶች አሉበት፣ አብዛኛው ወረዳ ላይ ይሳተፋሉ። እነሱን እየከሰሱ ከሆነ አንድ ነገር ነው። ይህም ግልጽ አድርጎ ማስቀመጥ ተገቢ ይመስለኛል እና ይህንን ነው ለማለት የሚችለው። አመሰግናለሁ። አምባሳደር ታዬ የዓለም የምግብ ድርጅት 4.5 ሚሊዮን ሕዝብ በትግራይ ክልል የምግብ ድጋፍ እንደሚሻ አስታውቋል። በመቶ ሺዎች የሚቆጠሩ ከቤት ንብረታቸው የተፈናቀሉም አሉ። በትግራይ ክልል የተከሰተው ግጭት እንግዲህ ስድስተኛ ወሩ ላይ ይገኛል። በቶሎ እልባት ካልተገኘለት ኢትዮጵያን ዳግም በክፉ የሚያስነሳት እልቂት እንዳይፈጠር የሚሰጉ ጥቂት አይደሉም። በእርግጥስ የተፈራው እንዳይደርስ የኢትዮጵያ መንግሥት በሚገባው መጠን እየተንቀሳቀሰ ነው ብለው ያስባሉ? በትክክል ነው ኢትዮጵያ መንግሥት ያለውን ጥሪት በሙሉ ከሌሎች ፕሮጀክቶች ሳይቀር አጥፎ ይሄን ያለ ስራው የሚንገላታ ህዝብን ለመታደግ ያላደረገው ነገር ያላደረገው ጥረት የለም። በራሳችንም እንዲሁም ደግሞ ኢመርጀንሲ ኮኦርዲኔሽን ሴንተር የሚባል አለ፣ ሁሉንም ድጋፍ ሰጮች የሚያማክል። በእነሱ አማካይነትም ተፈላጊውን ድጋፍ በማድረስ ላይ ነው ያለው። ስለዚህ እርግጥ አራት ነጥብ አምስት ሚሊዮን ህዝብ ድጋፍ ይፈልጋል። እስካሁን ድረስ መጀመሪያው ዙር ወደ አራት ነጥብ አምስት ሚሊዮን ህዝብ ለመድረስ ተችሏል። በመቀጠል ደግሞ ወደ ሁለት ነጥብ ሰባት ሚሊዮን ህዝብ በንፍሽር በሁለተኛ ዙር ደግሞ ለመድረስ እንቅስቃሴ በመደረግ ላይ ነው። ምናልባት ባይና ሁሉም ተዳርሶ ሊሆን እንደሚችል እገምታለሁ። ስለሆነም የውጭ እርጥባን ሳይጠበቅ የውጭ ድጋፍ እስኪመጣ እግር ሳይጎተት አስቸጋሪ በሆነ ሁኔታ እና አስቸጋሪ በሆነ ቦታ ላይ የኢትዮጵያ መንግስት እርዳታ ለማድረስ ያላደረገው ጥረት የለም። ይልቅ እርዳታ እንዳይደርስ የሚያደናቅፉ ነውጠኞች ከዚህ ተግባር መቆጠብ አለባቸው። ምክንያቱም መከሰስ ካለ እነሱ ነው መከሰስ ያለባቸው። ስለዚህ ላረጋግጥልኝ የምፈልገው የመንግስት ትልቁ ኃላፊነት ይኸው ስለሆነ፣ ሁሉም ነገር ለማድረግ ጥረት የሚደረግ ነው የሚሆነው። አሁን ለምሳሌ ክልል የፊታችን የክረምት ወቅት ነው። አርሶ አደሩ መሬቱን ማለስለስ አለበት፣ ማዘጋጀት አለበት። ይሄ መታለፍ የለበትም። ይሄን ለማድረግ ማራበሪያ በማድረስ ደረጃ የተለያዩ ድጋፎችን በማቅረብ ደረጃ አሁን የግብርና ሚኒስቴር ሰፋ ያለ ገንዘብ መድቦ በክልሉ ቢሮ አማካይነት ለማዳረስ ጥረት በማድረግ ላይ ነው። መረጃዎቻችን የሚያመለክቱት እነሱን ነው። ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ይህንን ለማድረግ በዚህ በሴንትራል ኢመርጀንሲ ኮኦርዲኔሽን አማካይነት ጥረት በመደረግ ላይ ነው። ስለዚህ የተፈናቀሉ ወገኖችን በሚመለከት ውሃ በማድረስ ወደ መቶ ሀያ ጭነት መኪናዎችን በማቅረብ እንዲሁም ደግሞ የዕለት ጉርስ ሃይጂን ሳኒቴሽን የመሳ የመሳሰሉትን ፋሲሊቲዎች በማቅረብ ጥረት በመደረግ ላይ ነው። ስለዚህ እያንዳንዱ ኢትዮጵያዊ ማድረግ ያለበት በዚህ ድጋፍ የራሱን ድርሻ ማበርከት ይኖርበታል የሚል አስተያየት ነው ያለኝ። ምክንያቱም ሕይወት ማዳን ለዜጎቻችን መታደግ የፖለቲካ ትርከት አይደለም። ሕይወትን የማዳን ጉዳይ ወሳኝነት ስላለው እያንዳንዱ ኢትዮጵያዊ መሳተፍ መቻል አለበት ነው። ለአንዳንዶቹ ረሃብ ፖለቲካ ነው፣ ይልቅ ረሃብን እንደ ፖለቲካ እየተጠቀሙበት ያለው በተለይ ቲፒልፍ ቡድን ደጋፊዎች በዚህ ሰልተዋል፣ በዚህ ተቃኝተዋል፣ በዚህ በርትተዋል። ይህንን ማቆም ነው ያለባቸው። አንጀታቸውን ላሰሩ የትግራይ እናቶች መቼ ነው የሚደረሰው የሚያደርገውት መቼ ነው መታደግ የሚቻለው? እና ቆም ብለን የምናስብበት ጊዜ ይመስለኛል። የተባበሩት መንግስታት ድርጅት የኢትዮጵያ አቋሚ ወኪል አምባሳደር ታዬ አስቀስላሴ ለሰጡን ማብራሪያና መልስ በእጅጉ አመሰግናለሁ። አመሰግናለሁ። የተባበሩት መንግስታት የኢትዮጵያ ወኪል የሆኑትን አምባሳደር ታዬ አጽቀስላሴንና ዘጋቢያችን ሀብታሙ ስዩምን እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየቤታችን የምናሰናዳላችሁ መሰናዶ መደመጡን ይቀጥላል። ወደ ተከታዩ ዘገባ እንሻገር። በብዙ ፈተናዎች ውስጥ የኖረው የኢትዮጵያ ሚዲያ አሁን ደግሞ ዓለምን ባጠቃው የኮሮና ቫይረስ ወረርሽኝና ኢትዮጵያ ውስጥ ባለው የፖለቲካ አለመረጋጋት ምክንያት አጣብቂኝ ውስጥ ገብቷል። በተለይ ባለፈው አንድ ዓመት ውስጥ በማስታወቂያ እጥረት ምክንያት ገቢ መቀነስ፣ መረጃ የማግኘት ችግር፣ ባልታወቁ አካላት በጋዜጠኞች ላይ የሚደርስ ማስፈራራትና ጥቃት እንዲሁም የሚዲያዎች መዘጋት ለኢትዮጵያ መገናኛ ብዙሀን ተቋማት ትልቅ ጋሬጣዎች የነበሩ ሲሆን በተለይ ሴት ጋዜጠኞች መድሎና ጾታዊ ጥቃት እንደሚደርስባቸው ለአሜሪካ ድምጽ ተናግረዋል። ዛሬ በአለም ዙሪያ እየተከበረ ያለውን የዓለም ፕሬስ ነጻነት ቀንን አስመልክቶ ስመኞች የቆየ ኢትዮጵያ ውስጥ የሚሰሩ ጋዜ ኞች ባለፉት አንድ ዓመታት ውስጥ እያሳለፉት ያለውን ተግዳሮት የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል። ፋሲካ ታደሰ ላለፉት ስምንት ዓመታት በተለያዩ የኅትመት ሚዲያዎች ላይ ከጋዜጠኝነት አንስቶ እስከ አዘጋጅነት ድረስ በኃላፊነት ሰርታለች። ሆኖም ያለፈው አንድ አመት ለኢትዮጵያ ሚዲያ እጅግ ፈታኝና ብዙዎችን ከገበያ ያስወጣ እንደነበር ትገልጻለች። መጀመሪያ ትልቁ የነበረው ችግር የኮሮና ቫይረስ መምጣትን ተከትሎ በጣም በተለይ በፋይናንሻል ወይ ደግሞ በገቢ በኩል ከፍተኛ ጫና ፈጥሮ ነበረ። በጣም ብዙ ሚዲያዎች ገቢ ቀንሶ ነበር። የተዘጉም ወይ ደግሞ ከገበያ የወጡ የተለያዩ የሚዲያ ድርጅቶች ነበሩ። እኔ የምሰራበት የነበረው ድርጅት በገቢ በኩል በጣም ተዳክሞ ወይ ደግሞ ገቢው በጣም ተቀዛቅዞ የተወሰኑ ወራትም በኪሳራ የሰራበት ጊዜ ነበር። ከገቢ ባለፈ ደግሞ ሰራተኞች በጣም አስፈሪው የነበረበት ወቅት እንዳሁን ሳንላመደው በፊት በጣም ብዙ ጋዜጠኞች ስራ ያቆሙበት ጊዜ ነበር። የኮቪድ አስራ ዘጠኝ ወረርሽኝ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የሚገኙ የተለያዩ የሙያ ዘርፎች ላይ ትልቅ ተጽዕኖ አድርሷል። በኢትዮጵያም የታየው የውጭ ምንዛሬ እጥረት፣ የውጭ ንግድ ገቢ መቀነስ እና የሀገር ውስጥ ምርት አለማደግ ያስከተለው የኢኮኖሚ መዳከም ለማስታወቂያ የሚወጣውን ወጪ በመቀነሱ አስቀድሞም በዲ ጂታል ሚዲያ መስፋፋት ምክንያት የተዳከመውን ዘርፍ ከገበያ ውጭ እያደረገው መሆኑን ፋሲካ ታሰምርበታለች። የኢኮኖሚው መዳከምና መቀዛቀዝ በጣም ብዙ የማስታወቂያ አሰሪ ድርጅቶች ማስታወቂያ እንዳያሰሩ ወይ ደግሞ ለማስታወቂያ የሚያወጡትን ገንዘብ እንዲቀንሱ አስገድዷቸዋል እና በዚህ ምክንያት እየታገለ የነበረ የሚዲያ ዘርፍ ነው የኮሮና ቫይረስ መጥቶ ተጨማሪ ጫና የፈጠረበት እና የተወሰኑ የሚዲያ ድርጅቶች ከስራ ውጭ እንዲሆኑ፣ የሰራተኛ የመክፈል አቅም እንዳይኖራቸው ወይ ደግሞ ብሮድካስተር ከሆኑ የማሰራጫ ክፍያ መክፈል፣ የቤት ኪራይ፣ አስተዳደራዊ ወጪዎች ማድረግ እንዲሳናቸውና ከስራ እንዲወጡ ያደረገውና በጣም ዘርፈ ብዙ ከተለያየ አቅጣጫ የመጣ ጫና ነበረበት የሚዲያ ዘርፎ። በተለይ በፋይናንስ ወይ በገቢ ረገድ ከኮሮና ቫይረስ በተጨማሪ ያለፈውን አመት ለኢትዮጵያ መገናኛ ብዙኃን ፈታኝ ያደረገው የፖለቲካ አለመረጋጋት እና ያንን ተከትሎ የመጣው የደህንነት ችግር ነው። ከዚህ ቀደም መንግስት በሚያወጣቸው አፋኝ ሕጎች ምክንያት ለእስር እንግልትና ስደት ይዳረግ የነበረው ሚዲያ አሁን ካልታወቁ ግለሰቦችና ቡድኖች ጥቃትና ዛቻ እንደሚደርስበት በአሻም ቴሌቪዥን ረዳት አዘጋጅ የሆነችው ካሳይ ዳምጤ ታስረዳለች። ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውን ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብሔርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም ደቦ ፍርድ መፍረድ ለምሳሌ ብሔርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጄ የአንድ ብሔር የኦሮሚያን አካባቢ ጉዳይ እንዲዘግብ ሌላኛውም የራሱን ጥቢቼ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንዲዘግብ ነው የሚፈልገው። ስለዚህ አሁን ከመንግስት ብቻ አይደለም ፈተናው፣ መንግስት ያስረኛል፣ እንዲህ ያደርገኛል፣ እንደዚህ ተጽዕኖ ያደርሰኛል፣ ይህም ብዘግብ ይህም ባደርግ አይደለም። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲትጠሩ እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል። በኢትዮጵያ ውስጥ በእጅጉ የተንሰራፋው ብሔርን መሰረት ያደረገ ጽንፈኝነትም በግልም ሆነ በመንግስት የመገናኛ ብዙሀን ተቋማት ለሚሰሩ ጋዜጠኞች ትልቁ ፈተና እንደሆነ ላለፉት አምስት ዓመታት በሸገር ሬዲዮ እየሰራች የምትገኘው ምህረት ስዩምም ትስማማበታለች። ኢትዮጵያ ያለችበት የፖለቲካ ሁኔታ ጋዜጠኛው መሀል ላይ ሆኖ ስራውን እንዳይሰራ እያደረገው ነውም ትላለች። ያው ጋዜጠኛ የሚሰራውን ያውቃል። የግጭት መነሻ መሆን የለበትም፣ አባባሽን መሆን የለበትም። መሀል ላይ ሆኖ ነው የሚሰራውና ያንን ሰው አይረዳውም እና ያንን ባለመረዳት በቃ የማይወራውንም ሁሉ ሰው እንድታውርለት ይፈልጋል። ያን ደግሞ ተጽዕኖ መጣ ብዬ የማስበው የሶሻል ሚዲያ ላይ ማንም እየተነሳ ስለሚጠፍ ጋዜጠኝነትን በዛ ልክ የማየት ነገር ብዙ ችግር ሆኗል ብዬ አስባለሁ። በተለይ ከዚህ ከቅርብ ዓመታት ወዲህ በተለይ ግጭቶቹ ትንሽ አስቸጋሪ ሆኖብናል። ፋሲካም እነዚህ ማንነታቸው በውል ካልታወቁ አካላት የሚደርሱ ማስፈራራቶች ና ጥቃቶች ጋዜጠኞች እንደ ልብ ወደ ተለያዩ አካባቢዎች ተንቀሳቅሰው እንዳይዘግቡ ና ለደህንነታቸው እንዲፈሩ እንዳደረጋቸው ትናገራለች። የባለፈው ምናልባትም አንድ አመት ና ሁለት አመት አካባቢ ግለሰቦች አሉ። እንደ መንግስት አይነት እንደ ጉልበት እንዳላቸው አይነት ሆነው ሚዲያ ላይ ወይ ደግሞ ጋዜጠኞች ላይ ጫና ለማሳደር ጥረት የሚያደርጉ ግለሰቦች አሉ፣ ፓርቲዎች አሉ፣ የማይታዩ ግን ጫናቸው የሚሰማ የተለያዩ አካላት አሉ እና ፍራቸው ከሁሉም በኩል ነው። ምናልባት ከህዝብም በኩል አንዳንድ ጊዜ የሚመጡ ጫናዎች አሉ። ለምሳሌ ህዝቡ ብዙ ሊሰማው የማይፈልገው ወይ ያልወደደው አይነት ዘገባ ካለ እንደ ሶሻል ሚዲያ ላይ ወይ ደግሞ የተለያዩ ቦታዎች ላይ በዛ ጋዜጠኛ ላይ ካምፔን አይነት ወይ ዘመቻ አይነት መክፈት ነገር ነበረና እሱም ሌላው የሚያስፈራው ከባድ ነገር ነበረ። ሌላው ለረጅም ዓመታት ሊፈታ ያልቻለው እና አሁንም ለኢትዮጵያ መገናኛ ብዙሀን ትልቅ ችግር ሆኖ የቀጠለው መረጃ የማግኘት ችግር ነው። ይህ በተለይ ለግል የሚዲያ ተቋማት ፈታኝ እንደሆነ እና አንዳንዴም ሀገር ውስጥ የሚሰሩ ጋዜጠኞች መረጃን ከውጭ ሚዲያ ወይም ከማህበራዊ ትስስር ገጾች ላይ እንዲወስዱ እያስገደዳቸው እንደሆነ ካሳየ ትገልጻለች። የመንግስት የስራ ኃላፊዎችን ማግኘትም በጣም ከባድ ነው ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በሰዓት ደዊ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። በተለይ በተለይ ለግል መገናኛ ብዙሀን የመረጃ አክሰስ በጣም በጣም ከባድ ሁኔታ ላይ ደርሷል። ስራ መስራት ሁሉ እስኪከብድ ድረስ ዜናዎቻችንን ሌሎች ሚዲያዎች በተለይም የውጭ ሚዲያዎች እስኪነጥቁን ድረስ ወይም አናገኝም ብለን በተስፋ መቁረጥም ዶፕ የምናደርጋቸው ስቶሪዎች ይኖራሉ። ወይም ሚዛናዊ እስኪሆን ድረስ የመንግስትን ሳይድ ልስማ እስክል ድረስ በእኔ ዜናውን ባለማስተላለፌ እየተጠቃው ወይም እየተጎዳ የሰላም እጦት ውስጥ እየታወከ ያለ የማህበረሰብ ክፍል አለ እና በጣም በጣም ከባድ ጊዜ ነው። ከላይ የተነሱት ችግሮች እንዳሉ ሆነው ሴት ጋዜጠኞች በኃላፊዎቻቸው ብቁ ሆነው አለመታየት ጀምሮ እስከ የጾታ ትንኮሳዎች የሚደርሱ ተጨማሪ ተግዳሮቶችንም ያስተናግዳሉ። በዚህም በስራቸው ብቁ ሆነው እንዳይታዩ ለኃላፊነት እንዳይታጩ ወይም ኃላፊነት ላይ ቢቀመጡም ከስራቸው ያሉ ሙያተኞች ያለመታ የማታዘዝ ችግር እንደሚገጥማቸው ፋሲካ ትናገራለች። ጾታዊ ትንኮሳንም ጨምሮ ጾታዊ ጥቃት ያጋጥማል ያለ ነው ወጥቶ ብዙ ሰዎች ስለማይናገሩና ራሳቸውን ስለማይገልጹ ነው እንጂ ምክንያቱም ከሕዝቡ ይመጣብናል ብለው የሚያስቧቸው ጫናዎች ምክንያት ወጥቶ ያለመናገር ነገሮች አሉ እንጂ እንደዚያን ነገሮች በደንብ እንደሚያጋጥሙ ይታወቃል። በየትኛውም ቦታ ላይ ሊያጋጥሙ የሚችሉ ችግሮችና ጫናዎች ናቸው። ምህረትም በዚህ ትስማማለች። ለመረጃ ከሚያገኟቸው ግለሰቦች ጀምሮ እስከ ማህበራዊ ትስስር ሚዲያዎች ድረስ ሴት ጋዜጠኞች የተለያዩ ጾታዊ ጥንቃቶች ይደርስብናል ትላለች በተለይ ኢንተርቪው ልታደርግ ስትሄጂ ይሄ የኤክስክሉሲቭ ኢንተርቪው አሁን ቢሮ ውስጥ ሊሆን ይችላል ወይ የሆነ ስራ ላይ ያለ ሰው በኋላ ለምን ተገናኝተን ሻይ አንጠጣም ወይ? ስልክሽን ስጪኝ፣ እንደዚህ አይነት ነገሮች ያጋጥማሉ፣ ወይም አጋጥሞኝ ያውቃል። ብዙ ያ እንደዚህ አይነት ሳሌዎች አሉ። አንከሮችን ኒት አንከሮችን የሆነች ትንሽ ስህተት ከሰራሽ ከወንድ ይልቅ እሷ ላይ ነው ጎልቶ የሚታየው። በአለባበሷ ይብል ሴቱ የሚያደርጉ አሉ። አንዳንድ ጊዜ በቃ እ ላይ አንድ ልጅ አስታውሳለሁ እና አለባበሷን ሲዙም እያደረጉ ምናምን እንደዚህ ያሁን የማሽማጥ ወንድ ልጅ ቢሆን እንደዛ አይነት ነገር አይደርስበትም። እና እንደዚህ እንደዚህ አይነት ችግሮች አሉ። የሚዲያ ጽንፈ ወሳኝነት የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩት መሻሻሎች ወደኋላ መቀልበስ ስጋት አሁንም የሚዲያው ፈተናዎች ሆነው ቀጥለዋል። በቅርቡ ጸድቆ የወጣው የመገናኛ ብዙሃን ሕግ የተወሰኑ መሻሻሎች ቢታዩበትም በተለይ የአቅም መዳከምና ጽንፈኝነት የሚዲያ ተቋማት ትክክለኛና ሚዛናዊ መረጃ እንዳያቀርቡ የአንድ አይነት አመለካከት ብቻ መጠቀሚያ እንዲሆኑም እያደረጋቸው እንደሆነ ባለሙያዎቹ ይመሰክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽንና እንግዶቿን እናመሰግናለን። ጋቢና ቪኤ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። አሁን ደግሞ ሀብታም ስዩም ከስፖርት ዘገባዎች ጋር ይጠብቃችኋል። የቤትኪንግ የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ሰኞ ሚያዝያ 18 በነበሩ ጨዋታዎች ሰበታ ከተማ ባህር ዳር ከተማን ሁለት ለአንድ ሲያሸንፍ ሀዲያ ሁሳናና ድሬድዋ ከተማ ባዶ ለባዶ አቻውተዋል። ማክሰኞ ሚያዝያ 19 በነበሩ ጨዋታዎች ፋሲል ከነማና ሲዳማ ቡና ድል ቀንቷቸዋል። ፋሲል ከነማ አዳማ ከተማን 2 ለ1 ሲዳማ ቡና ሐዋሳ ከተማን 3 ለ1 አሸንፈዋል። ረቡዕ በነበሩ ጨዋታዎች ወላይታ ድቻ ቅዱስ ጊዮርጊስን 2 ለ1 ሲያሸንፍ፣ ጅማ አባጅፋርና ኢትዮጵያ ቡና ባዶ ለባዶ አቻ ተለይተዋል። የውድድሩን ምዕራፍ ፋሲል ከነማ ኢትዮጵያ ቡናና ሀድያ ውሳና ከአንደኛ እስከ ሶስተኛ ደረጃን በመቆናጠጥ ይመራሉ። የኮከብ ጎል አስቆጣሪዎችን ሰንጠረዥ አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች ሙጂብ ቃሲም ከፋሲል ከተማ በ19 ጎሎች፣ ጌታና ከበደ ከቅዱስ ጊዮርጊስ በ12 ጎሎች ከአንድ እስከ ሶስተኛ ተቆጣጥረዋል። የቀድሞውን የእግር ኳስ ኮከብ ዲያጎ ማራዶናን ሞት ለመመርመር የተቋቋመው ቦርድ የእግር ኳስ ፈርጡ ሐኪሞች ተገቢ ባልሆነና እንዝላልነት በተሞላበት ሁኔታ ስራቸውን እንዳከናወኑ ድምዳሜ ላይ መድረሱ ተሰምተዋል። ባለፈው ዓመት ህዳር ወር ላይ የማራዶና ሞት ከተሰማ በኋላ ደቡብ አሜሪካዊቷ የትውልድ አገሩ አርጀንቲና ውስጥ ሐዘን ብስጭትና በሞቱ ዙሪያ መጠቋቆም ሰፍኖ ነበር። ለብዙ ዓመታት በሱስና በህመም ሲሰቃይ የኖረው ማራዶና በስልሳ 60 ዓመቱ በድንገተኛ የልብ ህመም ምክንያት እንደሞተ ከተነገረ በኋላ የሀገሪቱ አቃቢያነ ህግ ብዙ ሳይቆዩ ምርመራ ጀምረዋል። በፍትህ ሚኒስቴር የተሾመው መርማሪ ቡድን ባወጣው መግለጫ ዲያጎ አርማንዶ ማራዶናን የሚያክመው የሐኪሞች ቡድን ተግባራት በቂ ያልሆኑ፣ እጥረት የሚታይባቸውና እንዝላልነት የተሞላባቸው እንደነበሩ አስታውቋል። የጂምናስቲክ ስፖርት ጉዳዮችን በበላይነት የሚቆጣጠረው ጂምናስቲክ አውስትራሊያ በጥላው ስር ላሉና በደል ለደረሰባቸው ስፖርተኞች ይቅርታ ጠይቋል። የተቋሙ ይቅርታ የተሰማው የሀገሪቱ የሰብአዊ መብት ኮሚሽን በሀገሪቱ የጂምናስቲክ ባህልና ትግበራ ላይ የሚያተኩር ነፃ ምርመራ በማድረግ የደረሰባቸውን ግኝቶች ይፋ ካደረገ በኋላ ነው። ኮሚሽኑ በሪፖርቱ ጉዳት ከደረሰባቸው በኋላ በስልጠና እንዲቀጥሉና እንዲወዳደሩ የተገደዱ አትሌቶችን ምስክርነት አካቷል። ጠቅለል ባለ ሁኔታ ሪፖርቱ እየደረሱ ያሉ መዋቅራዊ በደሎችን የአትሌቶች ጤና ላይ ጉዳት የሚያስከትሉ አሰራሮችን ዘርዝረዋል። ዘገባው የሮይተርስ ነው። በነበራችሁ ቆይታ ከልብ እያመሰገንን የዛሬ ጋቢና ቢ መሰናዷችንን እዚ ላይ አጠናቀቅን። በዝግጅቶቻችን ላይ ያሏችሁን ጥያቄዎችና አስተያየቶች 2022076379 የዋትሳፕ መስመር ላይ በድምፅ ወይም በጽሁፍ ልታደርሱ ትችላላችሁ። ጋቢና ቢ ዶት ኮም የሜል አድራሻችንን ተጠቀሙ። በአምሃሪክ ፌስቡክ ገጻችን ላይም ለጋቢና ቢ ብላችሁ መልእክት አስቀምጣችሁልን ይደርሰናል። በፕሮግራሙ አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማ ዜና፣ እኔ ኤደን ገረሞ፣ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳቸው አምሽተናል። በነገው ምሽት እንገናኝ እያልን እዚህ ላይ እንሰናበታለን። ደናደሩ